The America Dooms, Radio Tabiano.

ዝርዝሩን በዕለቱ አብይ ርዕስ ይዘናል። መንግስት ባለፈው ሳምንት መገባደጃ በህወሀት አመራሮች ላይ የወሰደውን የክስ ማቋረጥ ውሳኔ አስመልክቶ ከደቡብና ሰሜን ወሎ እንዲሁም ከደሴ ከተማ ነዋሪዎች የተሰጡ አስተያየቶችም ደርሰውናል። ማክሰኞ ጥር 3 2014 ዓ ም ጤና ስጥልን፣ እንደምናመሻችሁ ክብራትና ክቡራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደንኝ። ነኝ ከእለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪው ኤልያስ አስማረ፣ ከዌብና ማህበራዊ መገናኛ ቅንብሮች አሰናጃችን አበባየሁ ገበያው ከእለቱ ዋና አዘጋጅ ጽዮን ግርማ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ እንደምናመሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሮይተርስ በሰሜን ኢትዮጵያ ትግራይ ትናንት ሰኞ በማይፀብሪ ከተማ በተካሄደ የአየር ጥቃት ቢያንስ 17 ሰዎች መገደላቸውና ብዙዎች መቁሰላቸውን ገልጾ አብዛኞቹ ሴቶች መሆናቸውን የረዴት ሰራተኞች የአካባቢውን ባለስልጣናት በመጥቀስ ነግረውኛል ሲል ዘግበዋል። ሮይተርስ በዘገባው ይህ ተፈጽመዋል የተባለው ባለፈው አርብ ትግራይ ውስጥ ሕፃናትን ጨምሮ በመጠለያ ካምፕ ውስጥ የነበሩ 56 ሰዎች መሞታቸውና ሌሎች 30 ሰዎች መቁሰላቸውን መዘገቡን ተከትሎ መሆኑን አስታውቋል። ባለፈው ቅዳሜ ህወት ባወጣው መግለጫ የኢትዮጵያ መንግስት ሰላማዊ ሰዎችን እንደሚያጠቃ አስታውቋል። ሮይተርስ ከኢትዮጵያ ቃል አቀባይ ኮሎኔል ጌትነት አዳን እና የመንግስት ቃል አቀባይ ዶክተር ለገሰት ሁሉ ስለ ጥቃቱ ምላሽ እንዲሰጡ ለማድረግ ያደረገው ሙከራ ምላሽ አለማግኘቱን ገልጿል። የኢትዮጵያ መንግስት ቀደም ሲል ተፈጽሟል በተባለው ተመሳሳይ ጥቃት በሰጠው ምላሽ ሰላማዊ ሰዎችን እንደማያጠቃ ማስታወቁንም ሮይተርስ ዘግቧል። በሌላ በኩል 14 ወራትን በፈጀውና እስካሁን ድረስ እየተካሄደ ባለው ጦርነት ከሰሞኑ በስደተኞች ጣቢያ ላይ ከባድ የአየር ጥቃት መድረሱን ተከትሎ በትግራይ ክልል ውስጥ አገልግሎት ይሰጡ የነበሩት የረድኤት ተቋማት አገልግሎት ከመስጠት መታገዳቸውን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽሕፈት ቤት ዩኤን ኦቻ ባለፈው እሁድ ባወጣው መግለጫ ማስታወቁን በትላንትና ዕለት መዘገባችን ይታወሳል። በኬንያ የኤሌክትሪክ መብራት ማስተላለፊያ ላይ በተፈጠረው እክል ዛሬ በመላው ኬንያ የኃይል መቋረጥ ተፈጥሮ እንደነበር ተገለጸ። በርካታ የኬንያ ከተሞች መብራት የተቋረጠ ሲሆን የኬንያ ዋና ከተማ ናይሮቢን ጨምሮ 25 ሚሊዮን ሰዎች የኤሌክትሪክ ኃይልና ብርሃን ተቋርጦባቸው እንደነበር ተዘግቧል። በኬንያ መንግስት ቁጥጥር ስር የሚገኘው የመብራት ኃይል ዛሬ ባወጣው መግለጫ በተቋረጠባቸው አካባቢዎች በሙሉ የኃይል አቅርቦቱ እንደገና ተመልሶ አገልግሎት መስጠት መጀመሩን አስታውቀዋል። ሁለት ጊዜ መፈንቅለ መንግሥት የተካሄደባት የማሊ ወታደራዊ መሪ የምዕራብ አፍሪካ አገሮች በማሊ ላይ የጣሉትን ማዕቀብ አወገዙ። የወታደራዊው መሪ ኮሎኔል ኢስሚ ጎይታ በየካቲት ወር ይደረጋል የተባለውን ምርጫ ወደ ዛሬ አራት ዓመት በማስተላለፋቸው ሳቢያ የተላለፈባቸውን ማዕቀብ ትናንት ባወጡት መግለጫ ማውገዛቸው ተመልክተዋል። በደቡብ አፍሪካ 138 ዓመት የቆየውን ነባሩን የምክር ቤት ሕንፃ በማቃጠል የተከሰሰው የ49 ዓመቱ ዛንዲል ማፌ ቀደም ሲል በነበረው ክስ ላይ የሽብርተኝነት ክስ የተጨመረበት መሆኑ ተገለጸ። ማፌ ላይ የሽብርተኝነቱ ክስ የተመሠረተው በወቅቱ ተቀጣጣይ መሣሪያዎችን ይዞ በመገኘቱ እንደሆነ ተመልክተዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በዩክሬን ድንበር በአንድ መቶ ሺህ የሚቆጠር ጦራቸውን ማስፈር በቀጠሉበት ሁኔታ ዩናይትድ ስቴትስ እና ሩሲያ ትናንት ሰኞ ግልጽና ቀጥተኛ ንግግር በማድረግ ውይይታቸውን መጀመራቸውን ዋይት ሀውስ ትናንት ባወጣው መግለጫ አመለከተ። የዋይት ሀውስ ቃል አቀባይ ጄንሳኪ ባወጡት መግለጫ ለፕሬዝደንት ፑቲን ያላቸው ሁለት አማራጮች የዲፕሎማሲ ወይም ውጥረቱን የሚያባብሰውን መንገድ መከተል መሆኑን ገልጸዋል። ቃል አቀባዩ የዲፕሎማሲውን መንገድ እንደሚከተሉ በእርግጠኝነት ተስፋ እናደርጋለን ማለታቸውም ተመልክቷል አሁን በድንበሩ አቅራቢያ አንድ መቶ ሺህ ወታደሮችን አስፍረዋል እነዚያን በግልጽ ወደ ነበሩበት መመለስ እና ያንን ለማድረግ ፍላጎት ያላቸው መሆኑን ቢያረጋግጡልን ውጥረቱን ለማርገብ ቀላል የሚሆንበት ሁኔታ ይፈጠር ነበር። ፕሬዚደንት ባይደን ሰሞኑን በሰጧቸው የተለያዩ መግለጫዎች ፑቲን ወታደሮቻቸውን ወደ ኋላ እንዲመልሷቸው አሳስበዋል። ያ ሳይሆን ቀርቶ ሩሲያ ዩክሬንን የምትወር ከሆነ ዩናይትድ ስቴትስ በማያወላዳ መልኩ አጸፋውንም እንደምትሰጥ ገልጠዋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ሰርጌይ ሬብኮቭ በሁለቱ አገሮች መካከል የተደረገው ውይይት ከተጠናቀቀ በኋላ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ እኛ ዩክሬንን ለማጥቃት እቅድ የለንም። ውጥረቱ ሊባባስ ይችላል ተብሎ የሚያሰጋ ምንም ምክንያት ሊኖር አይገባም ብለዋል። በዚህ ሳምንት በዩክሬን ጉዳይ ከሩሲያ ጋር የሚደረጉ ሌሎች ሁለት ዙር ስብሰባዎችም እንደሚኖሩ ተገልጿል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሐሪስ የመምረጥ መብትን ያረጋግጣል የተባለውን ረቂቅ ሕግ ለማስተዋወቅና ድጋፍ ለማሰባሰብ ዛሬ ወደ ደቡባዊቷ የዩናይትድ ስቴትስ ግዛት ጆርጂያ ማቅናታቸው ተገለጠ። የዋይት ሀውስ ባለስልጣናት ባይደን በዚህ ጉዟቸው የመምረጥ መብት ነፃና ከወገንተኝነት ማጭበርበር በጸዳ መልኩ አስተማማኝነቱ በተጠበቀ መልኩ ስለሚካሄድበት መንገድ ይሟገታሉ ብሏል። እነዚህ መብቶች ለማረጋገጥ የሚቻለው የመምረጥ መብትን የሚያረጋግጡ ሁለቱ የህግ ረቂቆች ተፈጻሚ ሲሆኑ መሆኑን አስታውቋል። ባይደን ዛሬ ባወጡት የትውት መልእክታቸው ታሪክ የመራጮችን ድምፅ ለሚያፍኑት ሁሉ ጥሩ ሆኖ አያውቅም፣ የመምረጥ መብትን ለማያስከብሩትም መልካም አይሆንም ብለዋል። ሁለቱን የምርጫ መብት የሚያረጋግጡ የሕግ ረቂቆች በመወሰኛው ምክር ቤት ለማሳለፍ እንዲረዳ የምክር ቤቱን አሰራር የሚቀይረውን ሕግ እንዲጸድቅ ባይደን ጥረት ያደርጋሉ ሲልም ዋይት ሀውስ በመግለጫው አመልክተዋል። የተባበሩት መንግስታት ድርጅት በአፍጋኒስታን ለሚገኙ 28 ሚሊዮን ሰዎችና በአምስት አጎራባች አገሮች ለሚገኙ ስደተኞች የህይወት አድን የሰብአዊ እርዳታ የሚውል አምስት ቢሊዮን ዶላር ጠይቋል። ይህ በታሪክ ለአንድ አገር ሲጠየቅ ከፍተኛው ነው ተብሏል። ከዚህ ውስጥ 4.4 ቢሊየን የሚሆነው ከአፍጋኒስታን ሕዝብ ግማሹ ለሚሆነው 22 ሚሊየን መሆኑ ተመልክተዋል። የተባበሩት መንግስታት ድርጅት አፍጋኒስታን በዓለም ላይ ወደ ከፍተኛው ሰብአዊ ቀውስ በፍጥነት እየገባች ያለች አገር መሆኗን አስጠንቅቋል። የተባበሩት መንግስታት ድርጅት የሰብዓዊ ጉዳዮች ዋና ጸሐፊ ማትሪን ግሪፍትስ ከሰብዓዊ ቀውሱ በተጨማሪ ድርቅም እያንገላታት ስለምትገኘው አፍጋኒስታን ይህን ብለዋል። ሚሊዮን እድሜያቸው ከአምስት ዓመታት በታች የሆኑ እስከ አንድ ሚሊዮን የሚሆኑ ሕፃናት እርዳታችንን የማናደርስላቸው ከሆነ በከፍተኛ የምግብ እጥረት ይጎዳሉ። ቤተሰቦቻቸው ወደሚኖሩባቸው ምግቦችን ልናደርስላቸው ይገባል። ላራሾች የእህል ዘር ማድረስ አለብን። በአገሪቱ ወደሚገኙ ሕክምና መስጫዎችና ክሊኒኮች የጤና አገልግሎት ማቅረብ ይኖርብናል። ወደ ቤታቸው መመለስ ለሚፈልጉ ሁሉ ለደህንነታቸው ዋስትና የሚሰጥ አገልግሎት መስጠት አለብን። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲም በበኩላቸው ይህ ቀውስ አፋጣኝ ምላሽና ትኩረት የሚሻ መሆኑን ደጋግመን ገልጸናል ይላሉ። ብዙ ጊዜ ይህንን ተናግረናል አሁንም ደግሞ መናገር ይኖርብናል ይህ ሀገር ከፈነዳ እጅግ ከፍተኛ የሆኑ እጅግ ከፍተኛ የሆነ የብዙ ሰዎችን ፍልሰት ልናይ እንችላለን ዋናው ነገር ይህን በሀገር ውስጥ የሚፈጸመውን ምናልባትም በዓለም በቁጥሩ እጅግ ከፍተኛ የሆነውን የሀገር ውስጥ መፈናቀል ወደ ሌላ ትልቅ ግዙፍ መፈናቀል እንዳይሸጋገር ይህንን አደጋ ከወዲሁ ማስቀረት ዋነኛው ጉዳይ ነው ግራንዲ፣ ዓለም አቀፉ ማህበረሰብ አፍጋኒስታንን አደገኛ ከሆነው ቀውስ ለመታደግ የሚችለውን ሁሉ እንዲያደርግ ጥሪያቸውን አቅርበዋል። ይህ በአገር ውስጥም ሆነ ከአፍጋኒስታን ውጪ ከፍተኛ የስደተኞች ማዕበል እንደሚፈጥር ግራንዲ አስጠንቅቀዋል። ሰሜን ኮሪያ ዛሬ ማክሰኞ ሌላ የባልስቲክ ሚሳይል መሳሪያ ሙከራ ማድረጓን የደቡብ ኮሪያና የጃፓን መንግስታት አስታወቁ። ሰሜን ኮሪያ በአዲሱ አውሮፓውያን ዓመት ትልቅ የጦር መሳሪያ ሙከራ ስታደርግ ይህ ሁለተኛዋ መሆኑን መንግስታቱ አስታውቀዋል። ሰሜን ኮሪያ በዚህኛው ሙከራዋ ባለፈው ሳምንት ካደረገችው የተሻለ የጦር መሳሪያ ብቃት ያሳየችበት መሆኑንም ደቡብ ኮሪያ አስታውቃለች። የደቡብ ኮሪያ መከላከያ እንደሚለው ከሆነ ሰሜን ኮሪያ በቅርቡ የሞከረችው የሃይፐርሶኒክ ሚሳይል በ60 ኪሎ ሜትር ከፍታ ውስጥ 700 ኪሎ ሜትር መምዘግዘግ የሚችል ነው። ሚሳይሉ ከጃፓን የነፃ ኢኮኖሚ ቀጠና ውጪ በሚገኘው የባህር ዳርቻ ያረፈ መሆኑ ሲገለጽ ያስከተለው ጉዳት ስለመኖሩ የታወቀ ነገር አለመኖሩን የጃፓን ዜና አገልግሎት በዛሬው ዘገባ አመልክቷል። ሙከራው የተካሄደው ዩናይትድ ስቴትስ እና ሌሎቹ አምስቱ የተባበሩት ጸጥታ ምክር ቤት አባላት በዚህ ጉዳይ ላይ በዝግ መሰብሰባቸው ከተነገረ በኋላ መሆኑ ሲገለጽ የምክር ቤቱ አባላት ድርጊቱን ማውገዛቸውም ተመልክተዋል።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 ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ጥር 3 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀምረው መደበኛው ፕሮግራማችን በ1922 25 ሜትር ባንዶች በአጭር ሞገድ በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። የበጀት ጭማሪው በጣም አስፈላጊ ነገር ነው። ምክንያቱም በሶስቱ ክልሎች እንዲሁም የበጀት ጭማሪው ትግራይ ክልልን አይጨምርም። ባይዘወይ ለሁለቱ ክልሎች ነው የሚለው ሶስቱን ክልሎች ከወሰድካቸው ከፍተኛ ኮንፍሊክት ነበረባቸው፣ ጉዳት ደርሶባቸዋል። የሶስቱ ክልሎች ህዝብ ከሰላሳ ሰባት በመቶ ሰላሳ ሚሊዮን አካባቢ በአጠቃላይ ሰላሳ አራት በመቶ የአገሪቷን ህዝብ የሚሸፍን ነው። በቆዳ ስፋትም በጣም ሰፊ ነው። ስለዚህ ደግሞ በአብዛኛው ሀያ ሰላሳ አመት ወደኋላ ዲቫስቴት ሆነዋል ነው የሚባለው። ይሄን ለመሸፈን እንግዲህ በጀት ተጨማ ማርበጃ ያስፈልጋል። መሰናዷችን ይጠብቋቸዋል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ባለፈው ሳምንት መገባደጃ ክሳቸው ተቋርጦ ከስር የተለቀቁት ሰላሳ ሶስት ሰዎች አፈታት የተከናወነው በኢትዮጵያ ህግ መሠረት እንደሆነ ጠቅላይ ፍርድ ቤት አስታወቀ። የአቃቢ ህግ የክስ ሲቋረጥልኝ ጥያቄ የአሁኑ የሀገሪቱ ህግ ምንም አይነት ገደብ እንደማይጥልም አንድ የህግ ባለሙያ ተናገሩ። ክሱ እንዲቋረጥ ጥያቄ ያቀረቡት የአገሪቱ የፍትህ ሚኒስትር መሆናቸውን የጠቅላይ ፍርድ ቤቱ መግለጫ ይናገራል። መለስካቸው አመሃ ዝርዝሩን ይዘዋል። ዛሬ የፌዴራሉ ጠቅላይ ፍርድ ቤት በአሰራቸው የጽሁፍ መግለጫ እንዳመለከተው ታህሳስ 28 ቀን 2017 ዓ ም በሙሉ ወይንም በከፊል በተከሳሾች ላይ በሶስት መዝገቦች የቀረቡ ክሶችን እንዲቋረጡ የፍትህ ሚኒስትሩ ለሚመለከተው ችሎት ባቀረቡት ጥያቄ መሰረት ህጋዊ ስርዓቱን ተከትለው ተስተናግደዋል። መግለጫው አክለውም በቀረበው ማመልከቻ መሰረት በከሳሽ አቃቢ ሕግና በተከሳሾች እነ ጃዋር ሲራጅ መሐመድ በድምሩ ሀያ ተከሳሾች፣ በከሳሽ አቃቢ ሕግና በተከሳሾች እነ እስክንድር ነጋ በድምሩ ሰባት ተከሳሾች፣ እንዲሁም በከሳሽ አቃቢ ሕግና በተከሳሾች እነ ዶክተር ደብረጽዮን ገብረ ሚካኤል በድምሩ ስድስት ተከሳሾች ላይ የቀረቡት ክሶች እንዲቋረጡ ጥያቄ መቅረቡን አመልክተዋል። የፌዴራል ከፍተኛ ፍርድ ቤት የሕገ መንግሥትና የሽብር ጉዳዮች አንደኛው ወንጀል ችሎት የቀረበው ማመልከቻ በሀገሪቱ ሕግ መሠረት መቅረቡን ከተመለከተ በኋላ ተከሳሾቹ በሌላ ወንጀል የማይፈለጉ ከሆነ ከእስር እንዲለቀቁ ትዕዛዝ ለማረሚያ ቤት ማስተላለፉን ገልጸዋል። ቪኦኤ የኢትዮጵያ የሕግ ባለሙያዎች ለሰብአዊ መብቶች ዋና ሥራ አስኪያጅ አቶ አማ መኮንንን የተከናወነውን ተግባር ከህግ አግባብ እንዴት እንደሚመዝኑት ጥያቄ አቅርቡላቸው ነበረ። ክስ የማንሳት ጉዳይ በአሰራርም ሆነ በህግ አዲስ አይደለም። ምናልባት እስካሁን ድረስ የወንጀል ፍትህ ስርዓቱ የሚመራበት ወደ ሃምሳ ዓመት ያስቆጠረ የስነ ስርዓት ህግ በአስራ ዘጠኝ ሀምሳ አራት ዓመተ ምህረት በታወጀው የስነ ስርዓት ህጋችንም ላይ አቃቤ ህግ ክስ ሊያነሳ እንደሚችል ያነሳውን ክስ ደግሞ መልሶ ማንቀሳቀስ እንደሚችል ስልጣን ተሰቶታል። በእርግጥ በዛን ጊዜ በነበረው ህግ ወይም በአራተኛ አባራት በታወጀው ስነ ስርዓት ህግ ላይ ክስ የማይነሳባቸው ወንጀሎች ነበሩ። በከባድ ነፍስ ግድያና በከባድ ውንብድና ጉዳይ ላይ አቃቤ ህግ ክስ ማንሳት እንደማይችል ያስቀምጥ ነበር። በሌሎቹም ጉዳዮች አቃቤ ህግ ክስ ሲያነሳ ፍርድ ቤት መፍቀድ እንደነበረበት ያስቀምጥ ነበረ። ነገር ግን ሰራ ዘጠኝ ሰማንያ አምስት ላይ አቃቤ ህግን ለማቋቋም በወጣ አዋጅ ይሄ በተለይ የአቃቤ ህግ ክስን የማንሳት ስልጣን በፍርድ ቤት ይሁንታ ብቻ መሆን እንዳለበት ያስቀምጥ የነበረው ድንጋጌ ተሽሯል። ስለዚህ ከአስራ ዘጠኝ ሰማንያ አምስት ዓመተ ምህረት ጀምሮ አቃቤ ህግ የመሰረተውን ክስ በማናቸው ጊዜ ከፍርድ በፊት የማንሳት ሙሉ ስልጣን ተሰጥቶታል። የሚጠበቅበት ከአቃቤ ህግ ክሱ እንዲነሳ በአቃቤ ህግ ወይም ደግሞ በአቃቤ ህግ የበላይ ኃላፊ የተወሰነ መሆኑን የሚያሳይ የጽሁፍ መግለጫ ማቅረብ ብቻ ነው። ይሄ የተቀየረበት ምክንያት ይታወቃል። በህጉ ህግ ሲወጣ ሁለተኛው በሰማንያ አምስት ዓመተ ምህረት ወጣ ያሉት ማቋቋሚያዎች ሰዎች ምን ምክንያት ነው ይሄ ወጣ? ምንም አይነት የሚያግደው ገደብ እንዳይኖር የተደረገበት ምክንያት ምንድን ነው ይላል። ህገ ውጭ ብዙ ጊዜ ሲያነጋግር የነበረ ነው። አሁንም ቢሆን ትንሽ በተለይ ህጉ ሲወጣ ሲሻሻል የነበረውን ሁኔታ ትንሽ ጥናት ይጠይቃል። ግልጽ የሆነው ነገር ግን ብዙ ብዙ አሳማኝ ምክንያት አልነበረም። ያው ከሳሽ አቃቤ ህግ ነው። ክሱ አያዋጣኝም ካለ ክሱን ማቋረጥ መብት ሊኖረው ይገባል እንጂ በማያዋጣው ክስ ሰዎችም እየተንገላቱ መቆየት የለባቸውም። በጉዳዩ ላይ ፍርድ ቤት እስኪወሰን ድረስ መቆየት የለባቸውም፣ ሌሎች ሪሶርሶችም በማከን የለባቸውም የሚል ትንሽ ደከም ያለ ምክንያት ነው የነበረው። በአጋጣሚ እንደወቀው አሁን ለረጅም ዓመት ሲያገለግል የነበረው የሥነሥርዓት ህግ በመሻሻል ሂደት ላይ ነው እና አንዱ ውይይት እየተደረገበት ያለው እና ምናልባትም የተሻሻለ የሥነሥርዓት ህግ ሲወጣ ይመልሰዋል ተብሎ የሚጠበቀው ይሄንን ነው። የአቃቢ ህግ የክስ ማንሳት ስልጣን በፍርድ ቤት ይሁንታ እንዲሆን የማረግ ጉዳይ ነው። ምክንያቱም ይሄ ክስ የማንሳት ጉዳይ ሙሉ በሙሉ የአቃቢ ህግ ስልጣን ከሆነ በኋላ ያስገኛል ከተባለው ጥቅም ይልቅ ያስከተላቸው ጉዳቶች ብዙ ናቸው። አቃቢ ህግ በተለይ በቀደም ባሉ ጊዜያት ፖለቲካ ተቀናቃኞችን ወይም ሌሎች የመንግስት ተረ አለባቸው በተባሉ ጉዳዮች ላይ ሰዎቹን ለእስር ለመዳረግ ወይም ለሌላ ያልተገባ ዓላማ ደካማ ክስ የሚመሰረትበት ሁኔታ፣ ከነዛ ሰዎች ጋር የሆነ አይነት ድርድር ስምምነት ሲኖር ደግሞ ያን ክስ ደግሞ በፈለገው ጊዜ የማንሳት እንደገና መልሶ የማንቀሳቀስ ሁኔታ እና እንደውም ይበልጥ አቢዩዝ የተደረገ ሆኖ ሁኔታ እየውና ይህ ስነስርዓት እየተሻሻለ ባለበት ሁኔታ አንዱ ውይይት እየደረገበት ያለው ነገር እሱ ነው እና በፊት እንዳልኩት የጁዲሻል ሪቪው ክስ ማንሳትን ጥያቄ ፍርድ ቤት የመመርመር እና ይሁንታ የመስጠት ያለመስጠት ጉዳይ እሱን ለማንሳት የተሄደበት ምክንያት ብዙ አድጋቢ ነው ተብሎ አይወሰድም። ከመጀመሪያው በሁለት ሺ ስምንት ዓመተ ምሕረት የታወጀውም ደግሞ አለ፣ እሱም ከዚህ አይለይም ማለት ነው አይደለም? እውነት ነው። ከ- ከእንግዲህ ከሰማንያ አምስት ዓመት በኋላ ያው ቀጥሏል። በተለያየ ጊዜ ተያየር ነበር። አንድ የጠቅላይ አቃቤ፣ ሌላ ጊዜ ፍትህ ሚኒስቴር፣ ሌላ ጊዜ ጠቅላይ አቃቤ እንዲህ እየተባለ ሲለዋወጥ የነበረበት ሁኔታ ነው የምናስታውሰው። አሁንም ያው ፍትህ ሚኒስቴር ተብሏል። ይህን ተቋም የሚያቋቁመው ዘጠኝ አርባ ሶስት ሁለት ሺህ ስምንት ላይ ባለውም ድንጋጌ መሰረት አቃቤ በማናቸውም ክስ በመሰረታቸውባቸው ጉዳዮች ላይ ክስ የማሳት ስልጣን ተሰጥቶታል ከሰማንያ አምስት ዓመተ ምህረት ጀምሮ ይሄው በክስ የማንሳት ጉዳይ ላይ አቃቤ ሕግ ሙሉ ባለስልጣን የሆነበት አሰራር ቀጥሏል። ከፍርድ ቤት የሚጠበቀው እንዳልኩት ክስ የማንሳት ጥያቄውም በእርግጥም የአቃቤ ሕግ የተቋሙ መሆኑን የሚያረጋግጥ በጽሁፍ የቀረበ ጥያቄ መኖሩን የማረጋገጥ ነው እንጂ ክሱን የሚያነሳበት ምክንያት ተገቢ ነው አይደለም የሚለውን ፍርድ ቤት የመመርመር ስልጣን የለውም መርምሮ ክስ ማንሳት አትችልም የሚልበት ስልጣን በህግ የለውም። ፍርድ ቤት በዚህ አንጻር እንዳልኩት በእነዚህ ተከሳሾች ላይ ቀርቦ የነበረው ክስ መነሳት ነበረበት አልነበረበትም የሚለው ነገር እንደ በህግ ማህበረሰብ ውስጥ ወይም እንደ ህዝብ እያነጋገረ ነው። እያነጋገረም ሊቀጥል ይችላል። ከህግ አንጻር ግን የተዛነፈ የህግ አሰራር በፍትህ ሚኒስቴር በኩል ክሱን ለማንሳት ውሳኔ ላይ መደረሱ በፍትህ ሚኒስቴሩም በኩል ሆነ ጥያቄውን ተቀብሎ ክሱ እንዲነሳ ውሳኔ በሰጠው ፍርድ ቤት በኩል የታለፈ የተዛነፈ የህግ ስርዓት አለ ብዬ አላምንም። የህግ ስርዓቱ እንዳስቀመጡት በአሁኑ ጊዜ የተጣሰ ነገር ላይኖር ይችላል። ይሁንና ከጉዳዩ አሳሳቢነትና ህዝብ አተኩሮ ከሚመለከተው አኳያ ይሄ ጉዳይ የበለጠ እንዳያነጋግር አስቀድሞ በሚመለከተው አካል ለህዝብ ሊገለጽ አይገባም ነበር ወይ? ያህል ጥያቄ ቀርቧል ተብሎ ምናልባት አቶ መለስካቸው ወደዚህ ጥያቄ ከመሄደ በፊት ወደ ክስ ማንሳት አዲስ ተጨማሪ ነገር ማለት የምፈልገው አቃቤ ክስ ለማንሳት ውሳኔ ላይ የሚደርስባቸው የተለያዩ ምክንያቶች ሊኖሩ ይችላሉ። ከነዚህ ምክንያቶች ውስጥ አንዱ የክሱ መቋረጥ ለህዝብ ጥቅም ጠቃሚ የሆነ እንደሆነ ጠቃሚ ሆኖ የተገኘ እንደሆነ ነው የሚለው ይሄም የክስ ማንሻ ምክንያት የመጣ ሳይሆን ቅድም እንዳልኩ እስካሁን ድረስ በምንመራበት በአስራ ዘጠኝ መቶ ሀምሳ አራት ታወጀው የወንጀለኛ መቅጫ ስነ ስርአት ህግ ቁጥር መቶ ሀያ ሁለት ላይም በግልጽ የተመለከተ ነው። መንግስት ለህዝብ ጥቅም ሲል የተመሰረተ ክስ እንዲነሳ ሊወስን ትእዛዝ ሊሰጥ እንደሚችል ተቀምጧል። ስለዚህ የህዝብ ጥቅም ምን ማለት ነው የሚለው ነገር ሊያነጋግር ይችላል። ቅድም ለመግለጽ እንደሞከርኩት በዚህ ላይ መንግስት ክሱን ያነሳበትን ምክንያት አሁን በዚህ በተለይ በእነዚህ በሶስት ምክንያቶች የተገለጹ ምክንያቶች አሉ። እንደዚህ የተገለጹ ምክንያቶች በቂ ናቸው አይደሉም የሚለው አሁንም ሊያነጋግር ይችላል። እኔ በእኔ በኩል በቂ ናቸው አይደለም ብዬ እዚህ ላይ ድምዳሜ ላይ ለመድረስ ያስቸግረኛል ሶ የተሰጡትን ምክንያቶች በዚህ መልክ እንዳልኩት ደካማና ጠንካራ መሆናቸውን ማንሳት ይቻላል። ያው ለማንኛውም ግን አካባቢ ህግ ምንም አይነት ክስ ምንም አይነት ወንጀል ቢሰራ ወይም ተሰርቷል ተብሎ ቢጠረጠር ክስ ከማንሳት የሚያግደው ምንም አይነት የህግ አግባብ የለም። ልክ ነው። በዛ ደረጃ በተለ በብሔራዊ ህግ ደረጃ ምንም የሚከለክለው የህግ ምክንያት የለም። በጣም አመሰግናለሁ አቶ አማሀ መኮንን ስለትዘወትር ትብብሮ። እኔም አመሰግናለሁ ምንስካቸው መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕስ ጋር የሚያቆየን ዘገባ ነው። መንግስት ባለፈው ታህሳስ 29 በህወሓት አመራሮች ላይ የወሰደው የክስ ማቋረጥ ውሳኔ በቡድኑ ታጣቂዎች ከደረሰብን በደልና ጉዳት ሳናገግም የተወሰነ ውሳኔ ነው ሲሉ ለአሜሪካ ድምፅ ራዲዮ አስተያየታቸውን የሰጡ የደቡብና ሰሜን ወሎ እንዲሁም የደሴ ከተማ ነዋሪዎች ተናገሩ። በህዝብ ላይ ከደረሰው በደል አንጻር የህወሓት አመራሮች ክስ መቋረጥ ቅሬታ ማሳደሩ ምክንያታዊ ነው ያሉት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፈለ ከዳግም ወረራና ጉዳት ራስን ለመከላከል በሚለያዩ ሳይሆን አንድነታችንን በሚያጠናክሩ ጭብጦች ላይ እናተኩር ሲሉም ጥሪ ያስተላልፈዋል። ለዝርዝሩ መስና አራጌ የህወሓት ኃይሎች ለአምስት ወራት ገደማ ተቆጣጥረውት በነበረው ወልዲያ ከተማ ነዋሪ የሆኑትና መምህር መሆናቸውን ብቻ ጠቁመው ስማቸውን ከመጥቀስ የተቆጥበው አስተያየት ሰጪ መንግስት በተለይ የህወሓት አመራሮችን ክስ ማቋረጡ ቡድኑ በሰብአዊነት ላይ ያደረሰውን ሰቆቃ ግምት ውስጥ ያላስገባ ነው ብለዋል። ሴቶች የተደፈሩ አሉ። አስራ አንድ ሴቶች አጋለውን የወልዲያ ላይ እየተደፈሩ ማለት። ከአምስት ልጆች በጥይት ተገለው ከአምስቱ ሶስቱን እኛን መሬታውን ያነሳ ነው። እኔ ራሴ ዛውኛ ሰፈር ስለሆነ ማለት ምንም አይነት የህክምና ነገር የለም። ትራንስፖርት የሚባል ነገር ፈጽሞ አይታሰብም። በሕክምና እጦት ምክንያት ብዙ ሰዎች ሙተዋል። በሕክምና እጦት ምክንያት ነፍሰጥዎች መውለድ ሳይችሉ ቀርተው ወይም ደግሞ የሕክምና አገልግሎት ሳያገኙ ቆይተው ሙተዋል። ወልዲያ ላይ ነው የምነግርህ። እንግዲህ ከዛ ላይ ስድብ ነው ስድብ፣ ማንጓጠል፣ ማንኳሰስ፣ መናቅ፣ እንትፍ ማለት፣ በጥይት ማስፈራራት። በአጠቃላይ አሉ የሚሏቸውም እነሱ ማንኛውም መንገዶች ሁሉ ተጠቅመዋል። ማህበረሰባችንን በማንገላታት በኩል ማለት የምንሰማው ማንኛውም አይነት የሽከርካሪና የመኪና ድምፅ ወይም ደግሞ የጥይት ድምፅ የእነሱ እየመሰን አሁንም እየባንንን ያለን ይሄ በሆነበት ሰዓት እንዲህ አይነት ውሳኔ መወሰን ማለት የእኛን ሰቆቃ ለደን መክተት ማለት ነው። በደሴ ከተማ ኗሪ የሆኑትና በህክምና ሙያ የሚተዳደሩት ወይዘሮ ፋጡማ አሊ በበኩላቸው ውሳኔው በእሳቸውም ሆነ በሚኖሩበት አካባቢ ከተፈጠረው ጉዳት ጋር የሚነጻጸር አለመሆኑን ነው የጠቀሱት። እንደ ወይዘሮዋ ከክስ ማቋረጥ በፊት መሰራት የሚገባቸው ተግባራት ተዘለዋል። እኔ ልጅ ተመታለች፣ ተባራሪ መቶብኛል። የ12 ዓመት ልጅ ማለት ነው። 15 ቀን ያክል አሳክሜ ነው የሚያክምልኝ መድኃኒት ጠፍቶ ራሴ ባለሙያ በመሆን ብቻ በማጠብ ነው ያዳሙ። ስለ ንቦናችንም ተጎርቷል፣ ሞራላችንም ተጎርቷል። በተለይ አሁን በጦር የሆነ ሰዓት ባሳለፍንባቸው ጊዜዎች ብዙ ጤና ኬላዎች ወድመዋል፣ ብዙ ህጻናት ሙተዋል፣ ብዙ እናቶች ተጎድተዋል። ያ ጉዳት ሳያገግም ሳይመለስ እንደገና ደግሞ ቢያንስ ንብረት የቤት እቃችን ሳይቀር ሽሮ በርበሬ ሳይቀር የአርሶ አደሩ የባለሙያ ሁሉ ያለንበት ደረጃ አስጊ የሆነ ያንን ሳይመለስ ከነሱም ኬዝ ጋር ተያይዞ ስለሆነ ጦርነቱ ዚህ ደረሰው ና መልሰና አሁን ለመቋቋም አርሶ አደራችን የማይችልበት ህጻናት ራሱ እስካሁን ድረስ በመሞት ደረጃ ላይ ናቸው። እናቶች እምትይዘው ወንዝ ላይ እዛው ደም ፈሱ ህዝባቸው የሚሞቱበት አጋጣሚ አለና ይህ ሳይመለስ እንዴት መንግስት ትኩረት ሰጥቶ እነዛን ለመልቀቅ እንትናለ። ስመኞ በቀል የተባሉ የከተማዋ ነዋሪ ደግሞ ውሳኔውን ለተከሳሾች ያደላ ሲሉ ነው የገለጹት። እጅጉን ለተከሳሾች ያደላ ነው። የተፈናቀለው ህዝብ ቁስሉ ሳይድን ወደ ቤቱ ሳይመለስ ሳይረጋጋ የሞራልና የተለያየ የአቅም ግንባታ ሳይደረግላቸው እንዲህ መሆኑ ለህዝቡ ዱብዳ ነው የሆነበት። እጅጉን አሳዛኝ ነው። በአምባሰል ወረዳ የፖለቲካ አመራር መሆናቸውን የተናገሩትና ስማቸውን ከመግለጽ የተቆጠቡ አስተያየት ሰጭ በበኩላቸው ዜናውን ስሰማው በጣም በድንጋጤ ነው የተዋጥኩት። ምክንያቱም የኢትዮጵያ ህዝብ ተወካዮች ምክር ቤት ይህንን ቡድን በአሸባሪነት ፈርጆታል። የህዝብ ተወካዮች ምክር ቤት እንግዲህ ከኢትዮጵያ ህዝቦች የተውጣጣ ነው የተውጣጣ አካል የወሰነውን ውሳኔ መንግስት በአቋራጭ እንደውም በስሜት ማለት ይቻላል ይሄ ሁሉ ህዝብ ተገብሮ ይሄ ሁሉ ህዝብ ሀብት ወድሞ ይሄ ሁሉ ህዝብ ጭንቅላቱን የማይድን ጠባሳ ጥሎ የሄደን ቡድን በነፃ መፍታት፣ በህዝብ መቀለድ፣ በሀገር መቀለድ መሆኑን ነው። አለማየሁ ተስፋዬ የተባሉ የደሴ ከተማ ነዋሪና ስማቸውን ከመጥቀስ የተቆጠቡት የፖለቲካ አመራር እንዲህ አይነት ድንገተኛ ውሳኔ በመንግስትና በህዝብ መካከል አለመተማመን ሊያስከትል ይችላል የሚል ስጋት አላቸው። ህዝቡ ላይ ተጽዕኖ ያሳድራል ሉ ብዬ ነው ማስበው። አንደኛ ለፖለቲሻኑ የማይመች ህብረተሰብ እየፈጠርን ያለ ነው። ምክንያቱም ፖለቲሻኑን ህብረተሰቡ ሁልጊዜ ሳያም ነው የሚኖረ ማህበረሰብ ነው የሚኖረው። ለጊዜው እሺ ይልሃል፣ ነገር ግን ያንን ነገር ተግባራዊ ሊያደርግልህ ፈቃደኛ አይሆንም እና ማህበረሰብ ላይ ተጽዕኖ ይፈጥራል። አመራሩም በለው ከላይ እስከታች ያለው በመንግስት ላይ እምነት አይኖረውም። እምነት እንዲኖረው ተፈልጎ ቢሆን ኑሮ ህዝቡን አወያይቶ ይደርስ ነበር። ምን ችግር መኳል ነበረው? በደሴ ዙሪያ ጉጉፍቶ አካባቢ ነዋሪ የሆኑት ሰኢድ አህመድ የተባሉ አስተያየት ደግሞ ውሳኔው የተላለፈበትን እለት ተችተዋል። በወንጀል ተጠርጥረውም ሊሆን ይችላል በወንጀል ተከሰውም በፍርድ ቤት ደረጃ እየታዩ ቢሆን የሚለቀቁት ብዙ ጊዜ በዓልን ወይም አዲስ ዓመትን አንተርሶ ነው። ይሄ በተለይ ለታሳሪ ቤተሰቦች የበዓል ስጦታ ተብሎ ይታሰብ ይችላል። ምናልባት ለታሳሪ ቤተሰቦች ከበዓል ስጦታም በላይ ነው። ለአብዛኛው ህዝብ ግን በዓሉን ተቀምጧል። ሌላ ገና ነው እንግዲህ የሚጠብቀው እንጂ የዘንድሮ ሙስሊም ነኝ፣ ግን አብዛኛው ህዝብ ራሱ በዓሉን አከበረ ብዬ አላስብም። ነው ጓደኞቼ ተረብሸው ነበር ያመሹት። እንዲ ሚሌ እንዲያስፖራ የሚሆን ወደ ሀገር ውስጥ ተጠርቷል። ጥሪውም ተቀብሎም እየመጣ ነበር በውሳኔው እነሱም እንደደነገጡ ነው። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ አማራ ክልል ከደረሰበት መጠነ ሰፊ ጉዳትና አሁንም ካልተቋጨው ጦርነት አንጻር ሲታይ በውሳኔው ብዙኃኑ ቅሬታ ቢያድርባቸው ምክንያታዊ ናቸው ማለታቸውን ጠቅሰው የሀገር ውስጥ መገናኛ ብዙኃን የዘገቡት ዛሬ ነበር። ይሁን እንጂ ርዕሰ መስተዳደሩ ከሚለያዩ ይልቅ አንድ በሚያደርጉ መሰረቶች ላይ መቆም አዋጭ ነው ማለታቸው ተሰምቷል። ይህን ሰባት መፈታት አለመፈታት ከወረራው ጋር ስናወዳድረው ምን ነገር የለም። በእነ ሰባት መፈታትና ለመፈታት ላይ አተኩረን ከተለያየን እንዳከማለን ለሌላ ጥቃት እንጋለጣለን። ስለዚህ ይሄ ስትራቴጂክ አካሄድ አይመስለኝም። በዚህ መንፈስ ሕዝቡ ከደረሰበት ሰቆቃ ከደረስበት በደል አንጻር ተነስቶ ቢቆጭ ቢናደድ ቢንገበገብ ስህተት የለውም። ትክክል። ጠቅላይ ሚኒስትር አብይ አህመድ ውሳኔው በህዝብ ዘንድ ምን ያህል ቁጣ እንደ ቀሰቀሳም ነው፣ ውሳኔውን ሲሰሙም እንደ ሌላው መደንገጣቸውን መናገራቸው ይታወሳል። ያም ሆኖ ለኢትዮጵያ የሚበጅና ለዘላቂ ጥቅሟ የሚያግዝ ዘርፈ ብዙ ጠላቶቿን የሚቀንስ በአውደ ውጊያ የተገኘውን ድል በሰላሙ መድረክ መድገም የሚያስችል በመሆኑ እየመረረም ቢሆን ውሳኔውን ለመቀበል መገደዳቸውን በትናንቱ የመከላከያ ህንጻ ምረቃ መርሃ ግብር ላይ ባስተላለፉት መልእክት ገልጸዋል። ይህንኑ ተከትሎ ዓለም አቀፍ ተቋማትና አገራት ታሳስ 29 መንግስት ያደረገውን የክስ ማቋረጥ ውሳኔ በበጎ የተመለከቱት ሲሆን የተባበሩት መንግስታት ድርጅት ሊቀመንበር አንቶኒዮ ጉቴሬዥን ጨምሮ ከፍተኛ ባለስልጣናት በውሳኔው ላይ አስተያየት ሰጥተዋል። ዋል ከዋይት ሀውስ በተሰጠው መግለጫም ፕሬዚዳንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ውስጥ እየተካሄደ ስላለው ግጭት ሰላምና እርቅን ለማስፈን እንዲቻል ስለሚካሄደው ጥረት መነጋገራቸውን አስታውቋል። የተፈቱትን ፖለቲካ እስረኞችንም አስመልክቶ ፕሬዚዳንቱ ምስጋናቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በጋሸና ከተማና ዙሪያዋ እስከ 280 የሚደርሱ ሲቪሎች በህወሓት ታጣቂዎች መገደላቸውን የጋሸና ከተማ አስተዳደር አስታወቀ። በከተማዋ የሚገኙ 13 ተቋማት መውደማቸውንም የከተማዋ አስተዳደር ከንቲባ አቶ ሞላ ጸጋው ለአሜሪካ ድምፅ ተናግረዋል። ይሁን እንጂ ህወሓት መሰል ክሶችን ሲያስተባብል ይደመጣል። ወደ ስፍራው አቅንቶ የነበረው ዘጋቢያችን ኬኔዲ አባተ ሌሎች የጋሸና ነዋሪዎችን አነጋግሮ ተከታዩን አሰናድቷል። በሰሜን ወሎ ዞን የምትገኘው የጋሸና ከተማ የሰሜን ኢትዮጵያው ግጭት ዋነኛ ገፈት ቀማሽ ከሆኑ አካባቢዎች መካከል ትጠቀሳለች። የወልዲያ፣ ላሊበላ ኮን እንዲሁም የደብረ ታቦርና የባህር ዳር መስመሮችን የምታገናኝ እንደመሆኗ ስትራቴጂክ ቦታ መሆኗ የሚነገርላት ይህች ከተማ ከአምዲ 28 ጀምሮ ከአራት ወራት በላይ በህዋት ታጣቂዎች ተይዛ እንደቆየች የከተማ ነዋሪዎች ይገልጻሉ። በእነዚህ ጊዜያት ታዲያ የህወሀት ታጣቂዎች የተለያዩ ጥቃቶችን ሲፈጽሙ እንደነበርና አስቸጋሪ ጊዜያትን እንዳሳለፉ ነው ነዋሪዎች የሚናገሩት። በጦርነቱ ምንም ተሳትፎ ያልነበራት የአክስቱ ሴት ልጅ በህወሀት ታጣቂዎች መገደሏን የሚገልጸው ወጣት ጸጋ እሸት መኩሪያ አስተያየት ከሰጡን የከተማዋ ነዋሪዎች መካከል ነው። የመጨረሻው ሰዓት፣ የአሁኑ ሰዓት፣ የመጨረሻ የመጣው ኃይል በተለይ በከፍተኛ ደረጃ ጥፋትን ብቻ በቃ ሰው መግደል ሰዎች ሀብት ንብረት ማውደም ላይ ብቻ ተኩረ እየሰራ ነበር የነበረው እና በዛ ሰዓት ነው እንግዲህ በገጠር ነው የነበረችው የአክስቴ ልጅ በቤቱ እያለፉ እንዳለ እሷ ተቀምጣለች እዛ ላይ ውሻ ሂዶ ይጨውባቸዋል ከዛ እሷ በነገራችን ላይ እሷ ለእንግድነት መታ ነው እዛ ቤት እንጂ ቤቷም አይደለም ለእንግድነት እንደመጣች እነሱ መጡ መንገድ ተዘጋ እዛው ተቀመጠች አያቶቿ ጋር ነው እና አያቶቿ ጋር እንዳለች ያው በዛ ሲያልፉ በጥይት ነው መቷት ሄደው ዝም ብሎ መመጫት ናት ህፃን ልጅ ታቅፋ ውጭ ላይ እያጠባች እንዳለ በጥይት ነው መቷት። ይሄደው እና እንደዚህ አድርጎ በአሰቃቂ ሁኔታ ገደላት። ህፃኑን መቶታል። የ19 ዓመት ናት እሷ እየታቀፈችው፣ የአንድ ዓመት ከሁለት ወር ልጅ ነው። ህፃኑም እጁን ተመቶ አሁን በህይወት አለ ህፃኑ። በእርግጥ እየታከመ ነው። አሁን ምክንያት የለውም። ምንም ንግግርም የለም። አልተነጋገሩም። ምን አላለም። እያለፈ እንዳለ ውሻ ሲጮህበት እንግዲህ ውሻ ልታስበልኝ ነው ይሁን ብቻ፣ ምንም የራሳችን ግምት ነው እንጂ ይሄ ምንም ያወቅነው ነው ነገር የለም። በጥይት ግን መቷት ዝም ብሎ ሄደ። ድብደባ እንደተፈጸመበት የሚገልጸው ሌላው የጋሸና ከተማ ነዋሪ ወጣት ዮናስ አለሙ ደግሞ በእኔ ላይ የደረሰብኝ ድብደባ ነው መሳሪያ ያለው ብሎ ተብዬ ተጠቁሜ ስለነበረ፣ ከዛ መሳሪያ አንጣ ተብዬ እንዲህ ፍጥይ ታስሬ መሬት ላይ ጥለውኝ ደብድበው አሰቃይተውኛል። ከዛም በላይ ደግሞ የደረሰብኝ የስነ ልቦና ስብራት ይህ ነው ተብሎ በአማርኛ ሊገለጽ በማይችል መልኩ ነው። አሰቃቂ ሁኔታ ነው ያደረሱብን። ቤተሰቦቻችን ልጆች አሉ። ልጆች ራሱ ከፍተኛ የሆነ እኔ ስደበደበ አይና እያዩ ሚስቴ እያየኝ ልጆቼ እያዩ በእነሱ ፊት ነበር ያን ስቃይ የተቀበልኩት። ለልጆቼ ኢቭን አሁን ላይ ይመጣሉ ወይ እያሉ እየፈሩ ያሉበት ሁኔታ ነው ያለው። በጋሸና ከተማና አካባቢው ተፈጸሙ ስለተባሉ የሰላማዊ ሰዎች ግድያና መሰል ኢሰብዓዊ ድርጊቶች ጥናት በመደረግ ላይ መሆኑን የገለጹት የከተማ አስተዳደሩ ዋና ከንቲባ አቶ ሞላ ጸጋው እስካሁን በተደረገው ጥናት የተገኘውን ውጤት እንዲህ ያብራራሉ የተደፈሩ ሴቶችን በተመለከተ አሁንም እያጣራን መረጃ እየተሰራ ከሚመለከታቸው አካላት ጋር እየተሰራ ነው። ጋሸና ከተማ ላይ ሌሎችን ሳይጨምር በጋሸና ከተማና በዙሪያዋ እስከ 280 የሚሆኑ ሲቪሊያን ተጨፍጭፏል። በከተማችን ውስጥ ከ63 በላይ ያልተደረሰበት ቁጥር እንዳለው ነው ሲቪሊያን በጦርነት የማይሳተፉ ሲቪል ንጹህ ነዋሪዎች ያለምንም ትን ተጨፍጭፈዋል። ጋሸናና ዙሪያዋን በተመለከተ ደግሞ እስከ 280 የሚደርሱ ንጹሀን ተጨፍጭፈዋል። በጋሸና ከተማ የሚገኙ የማህበራዊ አገልግሎት ሰጭና የመንግስት ተቋማትም የጥቃት ኢላማ መሆናቸውን መታዘብ ችለናል። ከእነዚህም መካከል የከተማዋ የሁለተኛ ደረጃ ትምህርት ቤት ይገኝበታል። ምንም እንኳን በመማሪያ ክፍሎቹ ላይ ጉልህ ጉዳት ባይደርስበትም የትምህርት ቤቱ የመማሪያ ቁሳቁሶች መውደማቸውንም ተመልክተናል። የከተማዋ ከንቲባ አቶ ሞላ ሞላ ጸጋው እንደሚሉት ትምህርት ቤቶችን ጨምሮ በከተማዋ ከሚገኙ ተቋማት ከውድመት የተረፈ የለም። በተቋማት አካባቢ ላይ ያደረሱ ጥፋት ተቋማቶች በሙሉ ወድመዋል። ትምህርት ቤቶቻችን ወድመዋል። የመንግስት ጤና ጣቢያዎች ወድመዋል። መድኃኒት በሙሉ ወድመዋል። ከመውደም ባለፈ ተቋማት አካባቢ ላይ ምንም አይነት መገልገያ የለም። ከቦርድ ጨምሮ እያንዳንዱ ትምህርት ቤቶቻችን በሙሉ ወድመዋል። በከተማ አስተዳደራችን አንድ ሃይስኩል ና ከ13 በላይ አንደኛ ደረጃ ትምህርት ቤቶች ያሉ ጤና ጣቢያዎች፣ የአገልግሎት ተቋማቶች በሙሉ ወድመዋል። መውደን ብቻ ሳይሆን በመንግስት ተቋማት ላይ በተለይ ትምህርት ቤቶቻችን አካባቢ ላይ መቃብር ጭምር ማድረግ ተማሪዎቻችን በስነ ልቦና ተቋሙ ላይ እንዳይማሩ የመቃብር ጭምር ዘጋጅቶ እዛ አካባቢ ላይ ጅምላ መቃብር ፈጽሞበት ይገኛል። ስለ ከተማዋ ወቅታዊ ሁኔታም ከንቲባው አስተያየት ሰጥተውናል። እያንዳንዱ ማህበረሰብ በስነ ልቦና እንዲጎዳና ና ከተማዋ ወደ ነበረችበት እንዲያትመለስ ብዙ ስራዎችን ሰርቷል። ነገር ግን ከተማችን ማህበረሰብ ጋር በመነጋገር ና መጓየት ወደ ነበረችበት የመለስና ከተማችን አሁን በምታዋት በተለይ መንግስት ያስተላለፈውን የዲያስፖራ ጥሪ የላሊበላ በዓልን የልደት በዓል ምክንያት በማድረግ የተለያዩ አገልግሎቶችን በመጀመር ወጣቶቻችን በማስተባበር ነዋሪዎች ድርጅቶቻቸውን ባላቸው ላይ በመክፈት ወደ ነበረችበት ሰላምና አሁን ባለበት በጥሩ ሁኔታ ላይ ከተማችን ትገኛለች። ከጋሸና ከተማ 10 ኪሎ ሜትር ያህል ርቀት ላይ በምትገኘው አርቢት በምትባል አካባቢ በህወሓት ታጣቂዎች እየተቆፈሩ ናቸው የተባሉ ረጅምና ጥልቅ ምሽጎችን የተመለከትን ሲሆን በአካባቢው የሚገኙ በርካታ መኖሪያ ቤቶችም ከቀላል ሙሉ በሙሉ እስከ መፍረስ ጉዳት ደርሶባቸዋል። እነዚህም የአካባቢው ነዋሪዎች ተጠያቂ የሚያደርጉት በህወሓት የሚመራውን ኃይል ነው። ህወሓት በበኩሉ ታጣቂዎቹ በሰላማዊ ሰዎችና በአገልግሎት ሰጪ ተቋማት ላይ ኢሰብአዊ ተግባራትን ፈጽመዋል በሚል የሚቀርቡ ክሶችን ሲያስተባብል ይሰማል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። በውዝግብ ላይ የከረሙት የሶማሊያ መሪዎች የተራዘመውን የፓርላማና የፕሬዝዳንታዊ ምርጫ በአውሮፓውያን የቀን አቆጣጠር በመጪው የካቲት 25 ለማጠናቀቅ ከስምምነት ላይ ደርሰዋል። የሶማሊያ ዓለም አቀፍ አጋሮችም የትላንቱን ዜና በደስታ ቢቀበሉም በሀገሪቱ ፕሬዝዳንትና በጠቅላይ ሚኒስትሩ መካከል ያለው መቃቃር ግን ብዙዎችን ጥርጣሬ ውስጥ ጥለዋል። መሐመድ ካህያን ያደረሰንን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች። የሶማሊያ ጠቅላይ ሚኒስትር ቃል አቀባይ ሙሐመድ ኢብራሂም ሞአሊሙ በትላንትናው ዕለት የተደረሰውን ፖለቲካዊ ስምምነት ለማስቀጠል ሁሉም አካላት የምርጫ ስርዓት ደንብና ሕጎችን ማክበር አለባቸው ይላሉ። የምርጫ አካላቱን ትብብር ለመጠበቅ የብሔራዊ አማካሪ ምክር ቤቱ በተለያየ ደረጃ በምርጫ ሂደት ስራ አመራር ተቋም ውስጥ ያሉ በሙሉ በምርጫ ስምምነቱ ላይ የሰፈሩትን ሕግና ደንቦች በሙሉ እንዲያ ገብሩ ጥሪ አድርጓል። በተጨማሪም ምክር ቤቱ በቀጣይ ሂደት ላይ ሴቶች የ30 በመቶ ኮታ እንዲከበር በድጋሚ ጠይቀዋል። በሶማሊያ ኢመደበኛ የሆኑ ምርጫዎች መካሄድ የነበረባቸው ከአመት በፊት ቢሆንም በፕሬዚዳንት ሙሐመድ አብዱላሂ ሙሐመድ እና በጠቅላይ ሚኒስትር ሙሐመድ ሁሴን ሮብሌ መካከል ያለው ግጭት የምርጫ ሂደቱን በማጓተት የፖለቲካ ውጥረቱን አባብሶታል። የሶማሊያ ዋና ከተማ ሞቃድሹ ነዋሪዎች ውጥረቱን በቅርበት የተከታተሉ ሲሆን ስምምነቱን በተስፋ ተቀብለውታል። ሱልጣን መሐመድ የሞቃዲሹ ነዋሪ ነው። አዲሱ ስምምነት በጣም መልካም ነው። የሶማሌ ሕዝብንና አመራሮችን ያቀራረበ ነው። ፍጻሜው የተሳካ እንዲሆን እንጸልያለን። ይሁንና እጅግ ብዙ የፖለቲካ ተንታኞች ስምምነቱን በተመለከተ በተለይም ደግሞ የተቀመጠው የጊዜ ሰሌዳ ላይ ጥርጣሬ አላቸው። ኦማር አብዱሌ በሞቃዲሹ ሲማድ ዩኒቨርሲቲ ውስጥ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት መምህር ሲሆኑ የፖለቲካ ተንታኝም ናቸው በዚህ ጉዳይ ላይ እንዲህ ይላሉ። ዳይ ስምምነቱ መልካም ቢሆንም ሶስት ተግዳሮቶች አሉበት። የመጀመሪያው ምርጫው በአርባ አምስት ቀናት ውስጥ መጠናቀቅ አለበት። ሁለተኛው ደግሞ በሶማሊያ ፕሬዚደንትና ጠቅላይ ሚኒስትሩ መካከል ያለው አለመግባባት ሲሆን ሦስተኛው ደግሞ አሁንም ቢሆን ስምምነቱ የሶማሊያ የጎዛ መሪዎች ማን እንደሚመርጡ ግልጽ አለማድረጋቸው ነው። ይህም ወደ ግጭት ያምራል። በሶማሊያ የሚገኘው የተባበሩት መንግስታት ድርጅት ቢሮ ሁለቱ መሪዎች ግጭትና ውጥረትን ሊያነሳሱ ከሚችሉ ቅስቀሳዎችና ነቆራዎች በመታቀብ ምርጫው ላይ በማተኮር የጋራ የሆነ ውጤትና ጥቅምን ለማምጣት እንዲሰሩ ግፊት እያደረገ ይገኛል። አድማጮች፣ አሁን የፕሮግራም ማሳሰቢያ ኢትዮጵያውያን በአሜሪካ በነገው ምሽት ዩናይትድ ስቴትስ ውስጥ የአትላንታ ኢትዮጵያ ማኅበረሰብ ማዕከል አትላንታ ከተማ ውስጥ 1.7 ሚሊዮን ዶላር በሚሆን ወጪ አንድ ስፍራ ገዝቷል። ይሄ 15 ከ20 ሺህ ሰው በላይ የሚይዘው መናፈሻ ካሁን በፊት ኢትዮጵያን አዲስ ዓመት ስናከብር 20 ሺህ ዶላር ለስቴዲዮም ኪራይ እናወጣ ነበር። የሰማችኋቸው የአትላንታ ኢትዮጵያውያን ህብረተሰብ ማዕከል ዳይሬክተር አቶ ዮናስ ታምሩ ታፈሰ ናቸው። ሙሉውን ዝግጅት በነገው ኢትዮጵያውያን በአሜሪካ ዝግጅታችን ጠብቁት። የአሜሪካ ድምፅ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። ቀዳሚውም ሳምንታዊ ቅንብር ንግድና ምጣኔ ሀብት የኢትዮጵያ መንግስት በሰሜን ኢትዮጵያ በተካሄደው ጦርነት ሳቢያ ለወጣው ወጪና ለደረሰው ጉዳት ማካካሻ የሚሆን የ122 ቢሊዮን ብር ተጨማሪ በጀት በፋይናንስ ሚኒስቴር በኩል ጠይቋል። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያ ዶክተር ደግዬ ጎሹ የተጠየቀው ገንዘብ ከሚያስፈልገው በታች መሆኑንና መንግስት የተለያዩ የገቢ ማሰባሰቢያ መርሃ ግብሮችን ማውጣት ያለበት መሆኑን ይናገራሉ። ይሁን እንጂ በዚህ ዓመት የቀረበው የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን አሉታዊና አዎንታዊ ጎን ይመለከታል። ዶክተር ደግዬን ያወያየው የፕሮግራሙ አዘጋጅና አቅራቢ ደረጀ ደስታ ተከታዩን አሰናድተዋል። መንግስት ያጋጠመውን ተጨማሪ ወጪ ለመሸፈን የ122 ቢሊዮን ብር የበጀት ጥያቄ በገንዘብ ሚኒስቴር በኩል ለሚኒስትሮች ምክር ቤት ማቅረቡን የመንግስት መገናኛ ብዙሃን ግበዋል። ተጨማሪው በጀት ይውላል የተባለው ለመከላከያና ለሰብአዊ እርዳታ እንደሆነም ተመልክተዋል። በተለይ በሰሜን ኢትዮጵያ ለጠፋው ወጪና ለደረሰው ጉዳት ማካካሻ የሚሆን ገንዘብ መሆኑንም የገንዘብ ሚኒስቴር አስታውቋል። በዚህ ዓመት ተዘጋጅቶ የቀረበው ተጨማሪ የበጀት ጥያቄ ካለፈው ዓመት ጋር ሲነጻጸር ከአራት እጥፍ በላይ እንደሆነም ተመልክቷል። ለዚህ የ 2014 ዓ ም የተያዘው ዓመት ከእስከዛሬዎቹ ከፍተኛው ሲሆን 561 ቢሊየን ብር መሆኑም ተመልክቷል። ከ2013 ጋር ሲነጻጸር የ85 ቢሊየን ብር ብልጫ አለው። ስለዚህ አሁን የቀረበው የሚጸድቅ ቢሆን ከ680 ቢሊየን ብር በላይ እንደሚሆንም ተዘግቧል። መንግስት በሰበሰበው ገንዘብ ወጪውን ለመሸፈን አዳጋች በመሆኑ ተጨማሪ ወጪ ያስፈልጋል የሚሉት ዶክተር ደግዬ ጎሹ በኢትዮጵያ የኢኮኖሚክ ባለሙያዎች ማህበር የምጣኔ ሀብት ተመራማሪ ናቸው። የተቋሙን ሳይሆን የራሳቸውን አስተያየት መሆኑን በመግለጽ ስለተጠየቀው የጭማሪ በጀት ተከታዩን ማብራሪያ ሰጥተዋል። ተጨማሪው የሚለው ምክንያቱ አንደኛው ለመልሶ ማቋቋም እና ለመልሶ ግንባታ በግጭቱ ምክንያት ለመዋል ነው፣ ለመከላከያ ሳይሆን። በዚህ ሁለተኛው ለፌዴራል ሲስተሙ ለሌሎች ስራዎች የሚሆን ተጨማሪ በጀት መሆኑን አይቻለሁ። እንግዲህ ይህ በጀት በዓመቶች የተመደበው ኦሪጂናል በጀቱ ወደ አምስት መቶ ስልሳ ሁለት ቢሊዮን ብር ነበረ። ይሄ ኦሪጂናል በጀቱን ወደ ሀያ ሁለት በመቶ ይሆናል። እንግዲህ በነበረው ያልተጠበቀ ተጨማሪ ውጪ፣ አንድ ሁለትም ኢትዮጵያ እንግዲህ እንደምታውቀው በዓለም ላይ በጣም ከፍተኛ ዋጋ ግሽበት አለባቸው ከሚ የሚባሉት አስር ሀገራት ውስጥ ገብታለች። ያም ራሱ ኢንፍሌሽኑ የራሱ ኮስት ስላለው እሱንም ለማካከታት ይሆናል። ግን ለዚህ ለሁለት ተግባራት እንደሆነ ሰምቻለሁ። የበጀት ጭማሪው ለምን እንደሚያስፈልግ ሲያብራሩ ዶክተር ደግዬ እንዲህ ይላሉ። የበጀት ጭማሪው በጣም አስፈላጊ ነገር ነው። ምክንያቱም በሶስቱ ክልሎች እንዲያውም የበጀት ጭማሪው ትግራይ ክልልን አይጨበም ባይዘ ወይ ለሁለቱ ክልሎች ነው የሚለው። ሶስቱን ክልሎች ከወሰድካቸው ከፍተኛ ኮንፍሊክት ነበርባቸው፣ ጉዳ ደርሶባቸዋል። የሶስቱ ክልሎች ውስጥ ከሰላሳ ሰባት በመቶ ሰላሳ አራት ሚሊዮን አካባቢ በአጠቃላይ ሰላሳ አራት በመቶ የአገሪቷን ህዝብ የሚሸፍን ነው። በቆዳ ስፋትም በጣም ሰፊ ነው። ስለዚህ ደግሞ በአብዛኛው ሀያ ሰላሳ አመት ወደኋላ ዲቫስቴትድ ሆነዋል ነው የሚባለው። ይህን ለመሸፈን እንግዲህ በጀት ተጨማሪ በጀት ያስፈልጋል። መንግስት የበጀት ጭማሪውን የጠየቀው በጦርነቱም ሆነ የምጣኔ ሀብቱን ስብራት ለመጠገን በቂ ገንዘብም ሆነ ገቢ ማሰባሰብ ባለመቻሉ እንደሆነ ገልጿል። በሌላ በኩል ደግሞ ተጨማሪ በጀት ጥያቄው የመጣው በገንዘብ ሚኒስትሩ በኩል ይሁን እንጂ መንግስት ያው የጠየቀው መንግስትን ነው። ጥያቄውን ላቀረበው መንግስት በጀቱን የሚፈቅደው መንግስት ከየት አምጥቶ ነው የሚሰጠው? ዶክተር ደግዬ ገንዘቡን ከየት እንደሚመጣ ጠየኳቸው። እንግዲህ እሱ መንግስት የተለያየ እቅድ ይኖረዋል። ከዶመስቲክ ወይ ፎሪን ሶርስ ሊኖረው ይችላል። ስለዚህ ሶርሱ በዋናነት ያን ያክል ሰስቴኔብል አይሆንም። በዚህ መንገድ ጦርነቱ ያስከተለውን ጉዳት ሙሉ በሙሉ መመለስ እና ሪኮንስትራክት ማለት ሪሀቢሊቴት ማድረግ ይቻላሉ። ኢኒሽቲቭ ጥሩ ነው። ለመጀመሪያ ያህል ገ በፍጹም አዋጭ የሚሆንበት ሁኔታ የለም። አዋጭ አይደለም። ምክንያቱም ጉዳቱ ሀያ ሰላሳ ዓመት በኋላ ከወሰዳቸው እነዚህን ክልሎች መልሶ እንትን ለማለት ቢያንስ ቢያንስ የአምስት አመት የተለየ ፕሮግራም ካልተቀረበ በስተቀር በመስሪያ ቤት ደረጃ በአኗዋል በጀት ተፈቶ ችግሩ ወደ ነበሩበት ቢያንስ፣ እንደውም በአጭር ጊዜ ውስጥ የተወሰነ ሊሰራ ሊጀምሩ የሚችሉበት እድል አይደለም ያለው። ዶክተር ደግዬ ሶስቱም ክልሎች ተጎጂ በመሆናቸው ከዚህ በፊት የወጣው የአምስትም ሆነ የአስር አመት የምጣኔ ሀብት እቅዱ ዋጋ ስለሌለው እንደገና መከለስ ያለበት መሆኑን ያስረዳሉ። ሌላው ቀርቶ እኮ የአምስት አመቱ እቅድ እኮ አሁን ሪሌቫንት አይደለም። የአስር አመቱ ውቅድ የተሰራው ማለት ለምን ሰላሳ አርባ በመቶ የሚሆነውን የኢትዮጵያ ህዝብ ሪሌቫንት ከሆነ ለእነዚህ የማይገናኝ ከሆነ ሪቫይዝ ማድረግ ያስፈልጋል። የተመደበውም ሪሶርስ ላልተጎዱ ክልሎች ወደ ተጎዱ ሊቀንስ የሚችልበት ኦፊ ሊደራረግ የሚችልበት ስላለ በከፍተኛ ደረጃ ሪሶርስ ሞቢላይዝ ማድረግ የሚጠይቅ ነው። ከውጭም ከሀገር ውስጥም የምጣኔ ሀብቱ ባለሙያ ይህ በአግባቡ ካልተፈታ ለቀጣይ ግጭቶች መንስኤ ሊሆን እንደሚችልም በማስረዳት የሚከተለውን ምክር ይለግሳሉ። ከዚህም የተነሳ እኔ ሰጀስት የማደርገው በፕሮግራም መልክ ነው። ይሄ ለመጀመሪያ ክል እንደመነሻ ጥሩ ቢሆንም በትክክል ይሄ አድሬስ አልተደረገ እንዲሁም ለቀጣይ የሌሎች ግጭቶች መንስኤ ሊሆን ይችላል። አምባላንሱ በጣም ከፍተኛ ነው። ክልሎች በተለያየ እድገት ደረጃ ላይ ሆኖ ማለት ነው። በዚህ በጦርነት ምክንያት እነዚህን ወደ ተመጣጠነ ነገር ለማምጣት አንድ ኢንዲፔንደንት ወይም ነፃ የሆነ ከአንድ ወይም ፕሮግራም የሚመራው ካልተቋቋመ በስተቀር እንዲህ በቀላሉ የምንፈታው ችግር አይሆንም። እንደዚህ አይነት ፈንድ አቋቁሞ ፕሮግራም ቀርጾ የመልሶ ማቋቋምና የግንባታ ፕሮግራም ቀርጾ ያ ኢንዲፔንደንትን የሚመራ በቦርድ የሚመራ ሪሶርስ ሞቢላይዝ የሚያደርግ ይህንን ሪሶርስ ሪአሎኬት የሚያደርግ ሪኮንስትራክሽን ላይ እንዲሁም የሚያደርግ ከክልሎች ጋር በከፍተኛ ቅንጅት የሚሰራ ነው። ከተጎዱ ኢቨን የተጎዱ ፕሮሶርቱ ብቻ ላይ ሆኑ ይችላሉ። መጠኑ ቢለያይም ሌሎቹን ጋር በኦሮሚያም የተወሰነ ፓርቶች ወይም ሴክተሮች ሊኖሩ ስለሚችሉ በዚያ መልክ በጣም ኮምፕሬንሲቭ ወይም ጥቅል አፕሮች የሚጠቅ ነገር ነው። ለመጀመሪያ ክል ግን ጥሩ ነው የሚል ነገር ነው ያለ ገንዘቡ ግን በቂ ስለሆነ ሳ ከመንግስት አቅም ጋር የሚገናኝ ስለሆን፣ አድማጮቻችን ከዶክተር ደግዬ ጋር ያደረግነው ውይይት በዚህ አላበቃም። ቀጣዩን በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ደረጀን ለዝግጅቱ አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባ ደግሞ ወደ ቤንሻንጉል ጉሙዝ ይወስደናል። በቤንሻንጉል ጉሙዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69 ሺህ በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ አቶ ብንያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው ያልተመለሱት ታጣቂዎች ከአንድ መቶ በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎቹን ወደ ትምህርት ገበታቸው ለመመለስ የክልሉ መንግስት ጥረት እያደረገ ቢሆንም የሚመለሱበትን ጊዜ ለመወሰን ግን አዳጋች ነው ሲሉ ኃላፊው ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዘዋል። በቤንሻንጉል ጉሙዝ በ2014 ዓ ም ወደ ትምህርታቸው መመለስ ከነበረባቸው ከ300 ሺህ በላይ ተማሪዎች መካከል መቶ ሺህ የሚሆኑት በትምህርት ገበታቸው ላይ አልተገኙም። ከእነዚህ መካከል ወደ 70 ሺህ የሚጠጉ ተማሪዎች ደግሞ ያልተመለሱበትንም ምክንያት የክልሉ የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ አብራርተዋል። አንዳንድ አካባቢዎች ላይ የጸጥታ ችግር በመከሰቱ ወርተ የተወሰኑ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ አድርጓል። ከቅርብ ጊዜ ወዲህ በመተከል ዞን እና የከማሽ ዞን አካባቢ በተፈጠሩ ጸጥታ ችግር ወደ ስልሳ ዘጠኝ ሺ ዜሮ ዘጠና ስድስት ተማሪዎችን የትምህርት ገበታ ውጭ እንዲሆን አድርጎታል። ከዚህ ጋር በተያያዘ መቶ አስራ ዘጠኝ የወደሙ የተናረፍ ህዝብ በከፊል የወደሙ ትምህርት ቤቶች ናቸው። አቶ ቢኒያም በመተከልና ካማሽ ዞኖች አንዳንድ አካባቢዎች ውስጥ ተማሪዎች ትምህርታቸው ላይ ባለመገኘታቸው የተፈጠሩ ተጽዕኖዎችን ገልጸዋል። ይህን በትምህርት ሂደቱ ነ ራሱ የቻለ አሉታዊ ተጽዕኖ ፈጥሯል። ወደ ትምህርት ገበታ መግባት ሲገባቸው ስላይ መተከል ዞን ላይ ወደ ሶስት አመት የሚጠጋ ጊዜ አንዳንድ አካባቢዎች ላይ ተማሪዎች ወይድነው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችን ፈጥሮ፣ ከማሽ ዞንም አልፎ አልፎ እነዚያ ነገሮች የተፈጠሩበት ሁኔታ አለ። ይሄ በትምህርቱ ላይ ተጽዕኖ ፈጥረዋል። የእኛ ክልል ላይ ይህን ችግር የፈጠሩ ድርጅቶች መካከል አንደኛ ጉዲን የሚባል የጉኖሪዝ ዴሞክራሲ ሊግናይተ የሚባል በጉዲን ሽፍታ የሚመራ እንቅስቃሴ አለ። በሁለቱ ዞን ላይ ከፍተኛ ተጽዕኖ ፈጥሯል። ይህን ችግር እንዲባበስም አበርክቷል። አጠቃላይ በትምህርትና በማህበረሰቡ ላይ መጥፎ ነገሮችን ፈጥሯል። ትምህርት በተለያዩ በተቻለ መጠን ተማሪዎችን እንዳይማሩ እንዳደረገ ነው የእኛ ሪኮርድ የሚያሳየው። የክልሉ ትምህርት ቢሮ ኃላፊ ራሳቸውን የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉህዴን ብለው የሚጠሩ ታጣቂዎች ከመቶ በላይ የአንደኛና ሁለተኛ ደረጃ ትምህርት ቤቶች ላይ አደረሱ ያሉትንም ውድመት ሲገልጹ እርግጥ ታጣቂዎቹ አንድ ዝርዝር ያደረጉትን ነገር ለመግለጽ አስቸጋሪ ቢሆኑ አንዳንዶቹ ትምህርት ቤቶቹ የነበሩ ግጭት እንዲ ወደ ኋላ ወድመዋል እንቅስቃሴ ሲያደርጉ ያወድሙልስ ሁኔታ ለአንዳንድ ደግሞ አካባቢ ላይ ሲመጡ ተቋሙ ላይ የመስፈር ሁኔታዎችም ስላለ ተቋሙ የሚወዱ እንዴት ሁኔታዎች ተሰጣ ነው። ያ ነው። ተማሪዎችንም ከትምህርት ገበታ ውጭ እንዲሆን ያደረገው የወደሙ ትምህርት ቤቶችን ለማቋቋምና ተማሪዎችን ወደ ትምህርት ገበታቸው ለመመለስ በመንግስት በኩል እየተደረጉ ያሉትን ጥረቶችም ገልጸዋል። አቶ ቢኒያም መንግስት በኩል ያለውን ሀብትን አብቃቅተ ትምህርት ቤቶችን ለማገንባት ገንባት ሲባል አሁን ለጊዜያዊ ትምህርት መስጫ የሚሆን አግኘት መስጫ ሲሆን እንጂ ሚሊዮን ሚሊዮን ለማገንባት አሁን ሚሊዮን እነዚህ ሁሉ ትምህርት ቤቶች በአንድ አመት ውስጥ ማገንባት የሚያስችል አቅም የለም። ነገር ግን ተማሪዎቹ ወደ ትምህርት ቤት ገባ እንዲያስገባ በሚችል መልኩ ጊዜያዊ የሆኑ መጠለዎችን ለመስራት እቅዳቅለን እየተንቀሳቀሰ ነው የሚገኘ ምን ያህል ጊዜ ውስጥ ተማሪዎች ወደ ትምህርት ሊመለሱ ይችላሉ? በዚህ ሁኔታ ሙሉ በሙሉ አሁን ቀኑን ለመግለጽ ይከብደኛል። ነገር ግን ስራ ሳባ ነው ተማሪዎች ትምህርቱን እስኪጨርስ እስኪያጠናቅቅ ድረስ በፈራቃ ሁሉንም አብረሳብ አካባቢ እንዲጠብቁ ተደርጓል። የትምህርት ቢሮ ኃላፊው በየአካባቢዎቹ ሰላም በማስፈን ተማሪዎቹን ወደ ትምህርት ለመመለስም ከጸጥታ አካላት ጋር በመተባበር እየሰሩ መሆናቸውን አክለው ገልጸዋል። በቤኒሻንጉል ጉሙዝ በተለይ በመተከልና ካማሽ ዞኖች ባለፉት ሶስት ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ከአምቦ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሀገራትና የሕዝቦች ሁሉና በቴክኖሎጂ ላይ በተመሰረተበት በአሁኑ ዘመን ኢትዮጵያም የቴክኖሎጂ መስክ ጅማሬዋን ለማስፋፋት ጥረት እያደረገች ትገኛለች ይል ይንደረድራል ሀብታሙ ስዩም በተከታዩ ቅንብሩ። የዚህ ጥረት አንድ ክፍል ያደረገችው ደግሞ በተለያዩ ዓለም ክፍሎች የሚኖሩ ትውልድ ኢትዮጵያውያን የፈጠራ ስራዎቻቸውን እና ተራማጅ ሀሳባቸውን በአገራቸው እንዲተገብሩ በማበረታታት ነው። ይህን ለማጠናከር ያሰበ ዝግጅት ከሰሞኑ በአዲስ አበባ ይደረጋል ተብሎ ይጠብቃል። ከዚህ ዝግጅት ጠንሳሾች አንዱ በርናንድ ላውሬንዲዮን ሀብታሙ ስዩም አነጋግሯቸዋል። አቶ በርናንድ የስራና ክህሎት ሚኒስትር ዴታ ከፍተኛ አማካሪ ናቸው። ያስቀድመውም ለምን መድረኩን ማዘጋጀት እንዳስፈለገ ያብራራሉ። መልካም ሰው። ከዚህ በፊት በኢትዮጵያን ዚንቴክ በተከታታይ በ2019 እና ጃንዋሪ 2019 እና ጃንዋሪ 2020 ያው ሀያ አንድ ላይ ኮቪድ ስለነበረ ዝግጅት አላዘጋጀንም፣ ግን በነዛ ተከታታይ አመታቶች ዝግጅት አዘጋጅተን ነበረ። ያው ዲያስፖራዎች ሲመለሱ ስፔሻሊ ቴክ ላይ የተሰማሩት ዲያስፖራዎች ምን ምን ላይ መሳተፍ እንደሚ እንዲችሉ የሚያስረዳ እና የኔትወርኪንግ ዝግጅት አዘጋጅተን ነበር። ያው በዛ ሰት ዝግጅቱም ያው ብዙም ሰው ስለማይመለስ አንድ ቢሊየን ስለሆነ የማይመለሰው ከውጭ ሀገር አነስተኛ ኢቨንቶች ነበሩ የመቶ መቶ ሀምሳ ሰው ነበሩ። ግን ያው የዚህ ዓመት ትንሽ ለየት የሚያደርገው ያው እኛ የምንጠብቀው በሺዎች በቴክ ላይ የተሰማሩ ሰዎች ወደዚህ ሀገር እንደሚመለሱ ነው እና ለነሱ ምን ምን ላይ መሳተፍ እንደሚችሉ የሚያስረዳ ኢቨንት ይሆናል ማለት ነው። ከዛም አልፎ ደግሞ የትውውቅ መድረክ ይሆናል። አክቹሊ ዋናው ፋይዳ የዚህ ኢቨንት እውነት ለመናገር ኢንፎርሜሽን ብቻ ሼር ለመደረግ ብቻ ሳይሆን ሰው እንዲተዋወቅ ቢ ቢካዝ ሰው ሲተዋወቅ ነው አይደል ኢንቨስት የሚያደርገው ወይንም የራሱን ስኪልስ ሼር የሚያደርገው እና የትውውቅ እና የኔትወርኪንግ መድረክ ይሆናል። በዚህ ዝግጅት ላይ የሚጠበቁት ውጤቶች ምንድን ናቸው? በኢትዮጵያ መንግስት በኩልስ በተለይ በቴክኖሎጂው መስክ ውስጥ የተሰማሩ የዲያስፖራ ማህበረሰብ አባላትን ለማበረታታት ወይም ሀሳባቸውን ሙሉ በሙሉ ወደ ኢትዮጵያና ኢትዮጵያን ወደሚመለከቱ የፈጠራ ስራዎች እንዲያደርጉ ለማገዝ ምን አይነት ዝግጅቶች ተደርገዋል? መልካም ሰው። መጀመሪያ ሀሳቡ የመጣው ከእኛ ከሎራንዶ እና አሶሽዬትስ ነው። እና መጀመሪያ እኛ ዲሴምበር ላይ አንዳንድ የኢንኪቤተር ያው የኢንኪቤተር ማለት የስታርታፖችን የሚያበረታታ ድርጅት ማለት ነው። ሶስት አራት ኢንኪቤተርን ኮንታክት አድርገን ነበር እና በዛ ሰዓት ላይ ያው አንድ ዝግጅት እንደምናዘጋጅ እና እነሱን የሚመለምሏቸው እና የሚያበረታታቸው ስታርታፖችን እ ዝግጅት ላይ እዛ መድረክ ላይ እንዲያቀርቡልን ብለን አንዳንድ ቅድመ ዝግጅት እና ቅድመ ሚቲንጎች አድርገን ነበር። ከዛ በኋላ ደግሞ ያው እንቆባ ቱር ብለን የሰየምነው ወደ ፓሪስ ሄደን ወደ ሳን ፍራንሲስኮ እና ሎስ አንጀሌስ ሄደን የንቅናቄ እና የዲያስፖራውን ኢንፎርሜሽን ሼር ለማድረግ እና በአካል ወደ ሀገር ቤት ሲመለሱ ወይንም ደግሞ በቪርቹዋሊ የሚሳተፉባቸው አክቲቪቲዎችን ለእነሱ ለማስረዳት አዘጋጅተን ነበር ያው እንቆባ ቱር። የተዘጋጀው በዲሴምበር ነበረ እና ያው ከዛ ስንመለስ ደግሞ የወሰን ነው ኢቭን በሂደት ማለት ነው። ይህን ዝግጅት ሁሉንም አካታች እንዲሆን ፈልገን ስራና ክህሎት ሚኒስቴር ጋር ሆነን ይህን ዝግጅት እንድናዘጋጅ ከዛም አልፎ ደግሞ ከሌላም ድርጅቶች እነሱም የተሳተፉ ስፖንሰር እያደረጉ አንዳንድ ቁሳቁሶች፣ አንዳንድ ሰርቪሶች እያቀረቡ አንድ ላይ ዝግጅቱን እንድናዘጋጅ ተደርጎ ያው አሁን ያለበት ሁኔታ ብዙ ሰው የተሳተፈበት እና ቅድመ ዝግጅት ላይ የተሳተፈበት አካላቶች እንዳሉ ነው እና እንደነ ኤንንሲዋ፣ እንደነ ዜሌማል፣ እንደነ ዛይራይድ የቴክኖሎጂ እና የሌላም በኮሚኒኬሽን ወይም በአውትሶርሲንግ የተሰማሩ ድርጅቶች ናቸው እና ቅድም እንዳልኩት ከፐብሊክ ሴክተር ጋራ አንድ ላይ ሆነን ይህን ትልቅ ዝግጅት ለማዘጋጀት ተዘጋጅተናል። የዚህ ዝግጅት ተስፋው ምንድን ነው? ቅድም እንዳልኩት ነው፣ አንድ ከውጭ ሀገር የሚመጣ ዲያስፖራ፣ ኢቨን እዚህ ያለ አዲስ አበባ ወይም ኢትዮጵያ ያለው አልሬዲ ያለ በቴክ ወይም በአንትርፕነርሽፕ ላይ የተሰማራ ግለሰብ እዚህ ሀገር ያለውን እንቅስቃሴ በደንብ እንዲረዳው ፍላጎታችን። እጅግ በጣም አመሰግናለሁ። አቶ በርናርድ ላውሬ እንዲሁ የስራና ክህሎት ሚኒስትር ከፍተኛ አማካሪ ነት በተለይ ቴክኖሎጂን በተመለከቱ የማማከር ስራዎችም ይታወቃሉ። የዲያስፖራውን የቴክኖሎጂ ማህበረሰብ ለማቀራረብ ስለታለመውና በቅርቡ አዲስ አበባ ላይ ስለሚካሄደው አንድ ዝግጅት ጠቅለል ያለ ማብራሪያ ስለሰጡኝ በእጅጉ ነው አመሰግነው። መልካም ምሽት ይሁን ልሁት። በጣም አመሰግናለሁ። የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሚቀጥለው ዓመት ውስጥ በዓለም አቀፍ ደረጃ ቁጥሩ 274 ሚሊዮን የሚደርስ ሰው የሆነ አይነት የአደጋ ጊዜ እርዳታ ያስፈልገዋል ሲል ይንደረደራል የዕለቱ ርዕሰ አንቀጽ አዲስ የጀመርነውን የአውሮፓውያኑን ሁለት ሺ ሃያ ሁለት ዓለም አቀፍ የሰብአዊ ይዞታ ለመገምገም በቪዲዮ አማካኝነት በተካሄደ ስነስርዓት የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ሲናገሩም ለድህነትና ስቃይ የተጋለጡ ሰዎች ቀድሞ በብዛት ይታዩባቸው ከነበሩ አካባቢዎች ይልቅ ግጭቶች ወደ በዙባቸው ስፍራዎች ተሸጋግረዋል ሲሉ የገለጹትን የጠቀሰው ርዕስ አንቀጹ እኛም ትኩረታችንን የት ማድረግ አለብን ሳይሆን፣ ከማን ጋር መሆን አለበት በሚል ቀይረናል ያሉትን አስታውሷል። ስንግንግ ስ ሮ ይህን ማለት የቀይ መስቀል ወይም ቀይ ጨረቃ ቅርንጫፍ ይሁን ወይም ሌላ በምንንቀሳቀስባቸው አካባቢዎች ማህበረሰብ ውስጥ መሰረት ያላቸው እና የተለያዩ ስራዎችን የሚሰሩ የአካባቢ ህብረተሰብ እንቅስቃሴ አራማጆች፣ ተቀባይ መንግስታትና የእምነት ተቋማትን አቅም ማጠናከርና ማሳደግ ሊሆን ይችላል። ይህም የዓለማችን እጅግ አስጨናቂ ቀውሶች በሚታዩባቸው እና በግንባር ቀደም የተሰለፉ ነገር ግን በአብዛኛውም የሚዘነጉ በሴቶች የሚመሩ ድርጅቶች እውነታ ነው ሲል ርዕሰ አንቀጹ ያብራራል። ሴቶች በአብዛኛውም በጣም የተቸገሩትን ፈልገው ለማግኘት የሚጥሩ፣ ያለውን ሀብትና እሴት በብቃት አገልግሎት ላይ እንዲውል የሚያደርጉ ሴቶች ናቸው። ይሁንና የሰብአዊ እርዳታ የሚከፋፈልበትን መንገድ አስመልክቶ ማን ተጠቃሚ መሆን እንዳለበት እቅድ በሚነደፍበት ወቅት ግን በአብዛኛው ቦታ አይሰጣቸውም። የአካባቢ ድርጅቶች በተለይም በሴቶች የሚመሩ ተቋማት ከጅምሩ እንዲሳተፉ መደረግ አለባቸው። የሰብአዊ አገልግሎት ፕሮግራሞች በሚቀረጹበትና በሚተገበሩበት ሂደት የትኩረት ማዕከል መሆን አለባቸው። ርሳ አንቀጹ አያይዞም የአየር ንብረትን የመቋቋም አቅም ለመገንባት የታለመ ስራም ተመሳሳይ ነው፣ አስተዳዳሪዋ የተናገሩትን ያመለክታል። በዓለም አቀፍ ደረጃ የአየር ንብረት መቃወስን ለመቋቋም የሚያግዝ አቅም ለመገንባት ከአካባቢ ማህበረሰቦች ጋር በምንሰራበት ወቅት የአደጋ ስጋት ቅነሳ ፕሮግራሞችን መንደፍ እና ተግባራዊ ማድረግ በሚያስችል ስልታዊ መንገድ ማሰብ አለብን። እንዲህ ያሉ በቅጡ የታሰበባቸው እቅዶች ውጤታቸው በራሱ አንድ በት አውጥቶ ስለ ምንነቱ ይናገራል። ለምሳሌ የሚያህል እንደ አውሮፓውያን የዘመን አጣጠር በ998 ዓ ምት ሚች የሚል ስያሜ የተሰጠው እጅግ ከባድ አውሎ ንፋስ ሆንዱራስና ኒካራጓን አቋርጦ የሚሊዮን ሰዎች መኖሪያ የሆነ አካባቢ ባካለለበት ወቅት ከሺ በላይ ሰዎችን ህይወት አጠፋ። ርዕሰ አንቀጹ ይቀጥላል። ይህንንም ተከትሎ የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት በአካባቢ አስተዳደር፣ ቅድመ ማስጠንቀቂያ፣ አካባቢን ለቆ መውጣት በሚያስፈልግበት ወቅት ለአገልግሎት የሚውሉና እንዲሁም ለግንኙነት የሚያስፈልጉ አሰራሮችን ከዚህም በተጨማሪ ለሰዎች ሕይወትና ኑሮ ጥበቃ የሚያግዙ ለአየር ንብረት አያያዝ የሚበጁ መሠረተ ልማቶች ላይ የመዋለ ንዋይ ወጪ አድርጓል። በዚህም ሳቢያ ርዕሰ አንቀጹ አጽንኦት ሰጥቶ ይቀጥላል። በዚህም ሳቢያ እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም ከዚያ ከፍተኛ እልቂት ካስከተለው ሚች የተሰኘ አደገኛ አውሎ ንፋስ የሚወዳደሩ አውዳሚ አቅም የነበራቸውና ተመሳሳይ አካባቢ አቋርጠው ተምዘግዝገው የደረሱ ኤታና ኢዮታ የሚል ስያሜ የተሰጣቸው ሁለት በሁለት አደገኛ አውሎ ንፋሶች አማካኝነት በአደጋው የጠፋው ህይወት ቁጥር ወደ 205 ዝቅ ሊል ችሏል። በግልጽ እንደታየውም የአደጋ ስጋት ቅነሳ ስራዎች በሚነደፉበት ወቅት የአካባቢውን ማህበረሰብ ማሳተፍ ፍሬያማ ውጤት ለማግኘት እንደሚያግዝ ተረጋግጧል። ስለዚህም አሉ፣ የዩኤስአይዲዋ አስተዳዳሪ። ስለዚህም ከአካባቢው ነዋሪዎችና ድርጅቶች ሙሉ ተሳትፎ እቅድ ቀረጻና አመራር ለማካተት ከአካባቢው ማህበረሰብ ሴቶችና የተገፉ ወይም የተገለሉ ወገኖች ድረስ በገዛ ማህበረሰባቸው ውስጥ ለሚገጥሟቸው አደጋዎች በእርግጥ ዘላቂ የሆኑ መፍትሄዎችን ለማጎልበት የሰብአዊ እርዳታ የምናቀርብበትን መንገድ መቀየር አለብን ሲሉ የተናገሩትን ጠቅሶ የለቱ ሩስ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላለፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ኤልያስ አስማር እና ከተቀሩ ባልደረቦቻችን ጋር በዚሁ ይሰናበታለሁ። ነገረቡ ከምሽ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ለአሁኑ በዚሁ ተሰናበትኩ። ሰላም፣ ደህና አደሩ።